ለወትሮ በግዛታቸው በሚኖሩ ስደተኞች ዙሪያ እምብዛም ሐሳብ ሲሰነዝሩ የማይሰሙ እንደ ሜሪላንድ ግዛት ያሉትን ጨምሮ ቁጥራቸው ከ30 የሚልቁ ግዛቶች የሶሪያ ስደተኞች ወደ ግዛቶቻቸው እንዳይገቡ በደብዳቤም ጭምር የኦባማ አስተዳደርን እየጠየቁ ነው። ለአብነት በርካታ የኩባና የሌሎች ላቲን አሜሪካ ሀገራት ስደተኞች የሚኖሩባት ፍሎሪዳ ግዛት ለወትሮ ለስደተኞች የተመቻች ነበረ። አሁን ግን ሀገረ ገዥዋ ሪክ ስኮት እንደሚሉት የፌዴራሉ መንግሥት ሊያሰፍራቸው ያሰበውን 425 የሶሪያ ስደተኞች ወደ ግዛቲቱ እንዲገቡ እንደማይፈልጉ ገልጸዋል። ለአፈ ጉባኤ ራያንና ለብዙሃኑ መሪ ማክኮኔል ደብዳቤ ልኬያለሁ። ምንድን ነው ያልኳቸው? ግዛቶች ይህንን የኦባማ ዕቅድ ማስቆም አንችልም፣ እናንተ ግን ልታስቆሙ ስለምትችሉ አስቁሙልን። ለዚህ መርሃ ግብር ማስፈጸሚያ የሚሆን በጀት እንዳይፈቀድ አድርጉ። በጀቱን አቋርጡ። ፍሎሪዳ የስደተኞች ግዛት ናት፣ ግን አሸባሪዎችን አንፈልግም። የ20 ሚሊዮን የግዛቱ ነዋሪዎች ደህንነት ኃላፊነት አለብኝ። የኒው ጀርሲ ሀገረ ግዛት ገዢና የሪፐብሊካን ፓርቲ የ2016 ፕሬዝደንታዊ ምርጫ እጩ ተፎካካሪ ክሪስ ክሪስቲ የኦባማ አስተዳደር የሶሪያ ስደተኞችን ከማስጠለል ተግባር እንዲቆጠብ ጠይቋል። ከአንድ ወግ አጥባቂ ሬዲዮ ጣቢያ ጋር ባደረጉት ቃለ ምልልስ እንደገለጹት ከአምስት ዓመት በታች የሆነም ወላጅ አልባ ሕፃን ቢሆን ወደ አሜሪካ በዚህ ሰዓት እንዲገባ ሊፈቀድለት አይገባም። እነዚህ ሕፃናት እኮ እዚህ ቤተሰብ የላቸውም። ማን ሊንከባከባቸውን? እውነታው እኔ የኦባማ አስተዳደር በተገቢውና ጥንቃቄ በተሞላበት ሁኔታ ስደተኞችን እየመረጠ ያሰፍራል ብዬ አላምንም። ስለዚህ በቅድሚያ የዜጎቻችን ደህንነት መጠበቁን ማረጋገጥ ላይ ነው ማተኮር ያለብን። የዩኤስ አሜሪካ ህዝብ ተወካዮች ምክር ቤት ወይም ኮንግረስ አፈ ጉባኤ ፖል ራያን በበኩላቸው አሸባሪዎች ከስደተኞቹ ጋር ተቀላቅለው እንዳይገቡ ለማድረግ የሶሪያ ስደተኞችን የማስፈር ስራ ሊገታ እንደሚገባ ገልጿል። አስፈላጊ ሆኖ ከተገኘም ምክር ቤታቸው ድምፅ እንዲሰጥበት እንደሚያደርጉም ተናግረዋል። ሀገራችን ሁሌም ስደተኞችን ተቀባይ ናት፣ ግን አሸባሪዎች ከለላነታችንን እንዲጠቀሙ ልንፈቅድ አይገባም። ይህ ጊዜ ኋላ ከማዘን አሁን መጠንቀቅ የምንመርጥበት ሰዓት ነው። ኃላፊነት በተሞላበት አካሄድ አሸባሪዎቹን ከስደተኞቹ ለመለየት ሲባል ስደተኞቹን የማስፈር ተግባር ለጊዜው ይገታ። ይህ የፖለቲካ ጉዳይ አይደለም፣ ይሄ የብሔራዊ ደህንነት ጉዳይ ነው። በብዙሃኑ የሪፐብሊካን ፓርቲ አባላት እየተወረፈ የሚገኘው የኦባማ አስተዳደር ግን የፖለቲካ መሪዎቹም ሆነ የሀገር ገዢዎች ጥያቄ አሜሪካ ከቆመችለት የሰብአዊነት መርህ ጋር ይጋጫል ይላል። ሰዎች ሙስሊም ስደተኞችን ትተን ክርስቲያኖቹን ብቻ እናስጠለል ሲሉ ሰማለሁ። በተለይም ደግሞ የፖለቲካ መሪዎች ግጭትና ጦርነት ካለበት አካባቢ ተፈናቅሎ የሚሸሹ ስደተኞችን በሚከተሉት ሃይማኖት እንድንመዝናቸው ሲነግሩን አዝናለሁ። በአንድ ወቅት ወላጆቻቸው ከነበሩበት ሀገር በፖለቲካ አቋማቸው ምክንያት ተሰደው ዩ ኤስ አሜሪካ ያስጠለለቻቸው ልጆች ይህንን ጥያቄ መጠየቃቸው ያሳፍራል። አሜሪካ እንዲህ አይደለችም። እኛም እንዲህ አይደለን። አንዳንድ የፖለቲካና የህግ ተንታኞች እንደሚሉት በሀገሪቱ ህገ መንግሥት መሠረት አንድ ሰው በህጋዊ መልኩ ወደ ሀገሪቱ ከገባ በኋላ ወደፈለገው ግዛት ሄዶ የመኖር መብት ስላለው የግዛት አስተዳዳሪዎቹ የማገድ ስልጣን አይኖራቸውም ይላሉ። ለዶች ቬለ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ